ዓለም እሁድ ዕለት በሄሊኮፕተር መከስከስ አደጋ ህይወቱ ያለፈውን ታላቁ የቅርጫት ኳስ ኮከብ ኮቢ ብራያንትን በሐዘን እያስታወሰ ነው። የሎስ አንጀለስ ከተማ ይህ ክፉ ዜና ከተሰማባት ጊዜ አንስቶ ለውቁ የስፖርት ሰው ያለውን አክብሮት እየገለጸ ይገኛል። ማይክ ኦ ሱሊቫን ከዚያው ያስተላለፈውን ዘገባ ቆንጅታየ ለምሽቱ አሜሪካና ህዝቧ ቅንብሯ እንዲህ አሰናድተዋለች። የካሊፎርኒያዋ ሎስ አንጀለስ ከተማ የስፖርትና የመዝናኛ ማዕከል ስቴፕልስ ሴንተር የኮቢ ፎቶዎች በግዙፉ ግድግዳው ላይ ተሰቅለው ይታያሉ። ኮቢ ብራንት አብዛኛውን የስፖርት ህይወቱን ያሳለፈው ለሎስ አንጀለሱ ኤሌ ሌከርስ ቡድን በመጫወት ድል በድል እያደረገ ነው። እናም ሀዘንተኛው መሀል ሎስ አንጀለስ ወደሚገኘው የሌከርስ አምባ ሀዘኑን ሊገልጽ እየጎረፈ ነው። በአደጋው ኮቢ የቅርጫት ኳስ ከሚያለማምዳት ለማምዳት ከ13 ዓመቷ ታዳጊ ልጁ ከጂያና እና ከሌሎች ሰባት ሰዎች ጋር ህይወታቸው አልፏል። ይህ በመላው ዓለም ያሳዘነ ህልፈት ከተሰማበት ከእሁድ ለት ጀምሮ ወደ ስቴፕል ሴንተር ከሚጎርፉት መካከል አንዲቱ ጄሪ ልጃቸውን ይዘው ነው የሄዱት ኮቢ ልጄ በቅርጫት ኳስ ኮቢ ነው ያመልከዋል። እኔም ልጅ ሆኖ ኮቢ ሲጫወት በቴሌቪዥን እንዲከታተል እፈቅድለት ነበር። ስቴፕልስ ሴንተርም አመጣው ነበር እና እንደ ቤተሰብ እርማችን እንድናወጣን የመጣ ነው ልበልህ። ደግሞም ለእሱ ቤተሰብ እንደምንወዳቸው፣ እንደምንጨነቅላቸው ምንጊዜም ከልባችን እንደማይጠፉ ለመግለጽም ጭምር ነው። የአንድ አመቱ ኮቢ የተወለደው ፔንስልቬንያ ክፍለ ግዛት ፊላዴልፊያ ከተማ ይሁን እንጂ ሎስ አንጀለስን ነው ቀይው አድርጎ የኖረው። አንዱ አድናቂው ጄዲ እንዲህ ሲሉ ያስታውሳሉ። ብዙ ህዝብ አቀራርበዋል። ለማህበረሰቡ ብዙ ሰርተዋል። የሎስ አንጀለስ ተወላጅ እንኳን አይደለም፣ የፊሊ ልጅ ነው። ግን ለማህበረሰቡ ብዙ ነው የሰራው። ያገኘውን ለማህበረሰቡ አከፍሏል። በእርግጥም ኮቢ የብዙዎችን ህይወት ነክቷል። ሌላይቱ አፍቃሪው ኑር የስፖርት ማዕከል ውስጥ ስቴፕል ሴንተር ደጃፍ እየገዘፈ በመጣው መታሰቢያ አበባ እያስቀመጡ ናቸው። በአካል አግኝቼው አላውቅም፣ ግን ልጅ ሆኜ እግሬን ተሰበርኩና ሁሉም ልጆች ደጅ ሲጫወቱ እቤት ውስጥ ብቻ ይንቀመጥ ነበር ያኔ ኮቢ ሲጫወት በቴሌቪዥን አየው ነበር። እና በቃ አይዞሽ በርቺ የሚለኝ ይመስለኝ ነበረ። በእኔ ህይወት ውስጥ ቦታ ነበረው። ኮቢ ብራያንትን እያዩ ያደጉ ብዙዎች ናቸው። የሜሪ ማውንት ካሊፎርኒያ ዩኒቨርሲቲ ተማሪው ጆ አልቫሬስ አንዱ ነው። የአምስት የስድስት የሰባት ዓመት ልጅ ሆነን ኤልኤ በኮቢ አማካኝነት በቻምፒዮን ዋንጫ ስትንበሸበሽ እያየን ነው ያደግነው። በቃ የደስታ መግለጫ ሰልፉ፣ መዝሙሩ ይቀልጣል። ኮቢ ኮቢ ነው። ካይለር ላራሚ ሌላው አድናቂ ናቸው ይናገራሉ። ሰው ህይወቱን እንዴት መኖር እንዳለበት አስተምረዋል። በቃ ይህን ባደርግ የምትለውን ሁሉ በሙሉ ልብህ ተነስተህ እንድታደርገው የምትፈልገውን የሚገባህን ለማድረግ ተነስ። ያን አስተምረዋል። ኮቢ በአንድ ወቅት እግሩን ተጎድቶ ያሳየው ብርታት የተናገረው ነገር ነው ለእኔ አርአያ የሆነኝ፣ ያለው ደግሞ ሌላው አድናቂው ጆአኪን ፔሉፎ ነው። ስልኬ ላይ አለ። አንዳንዴ መበርታት ሲያስፈልገኝ ከፍቼ አነብዋለሁ። እናም ስቴፕል ሴንተር ደጃፍ በድንገተኛው አደጋ በሐዘን ልባቸው የተሰበረ ያለቅሳሉ፣ ሻማ ያበራሉ፣ አበባ፣ አሻንጉሊት ያስቀምጣሉ። ኮቢ ብራንት ልጁ ጂያና እና የተቀሩት ከአብራሪው ጋር ሰባቱ ከሎስ አንጀለስ ወጣ ብላ ካላባሳስ በምትባል ከተማ በሄሊኮፕተሯ ወደ አንድ የታዳጊ ወጣቶች የቅርጫት ኳስ ግጥሚያ እየተጓዙ ሳሉ ነበረ አደጋው የደረሰው። በቅርጫት ኳስ አፍቃሪነት የሚታወቁት የቀድሞ ፕሬዚደንት ባራክ ኦባማ ገና ሕይወትን መጀመሩ ነበር ካሉ በኋላ ከቅርጫት ኳስ በኋላ በሚቀጥለው በህይወቱ ሁለተኛ ምዕራፍ ግሩም ትርጉም ያለው ስራ ሊያከናውን የሚጠበቅ ነበረ ሲሉ ሀዘናቸውን ገልጸዋል። የስፖርት ባልደረቦቹ፣ የኪነ ጥበብ ከዋክብት፣ በጠቅላላው የሚያደንቁት፣ የሚወዱት ሁሉ እምባ እየተራጩ ናቸው። ኮቢ በዓለም ዙሪያ እንደ ስፖርት ጀግና እንደ ዜጋ ደግሞ በዚያ ባገኘው ዝናና ክብረት መልሶ ማህበረሰብን የጠቀመ ወደፊትም ብዙ ይጠቅማል ተብሎ የሚጠበቅ እንደነበረ ሰው በህልፈቱ በተለይም በሰቅጣጭ ሁኔታ ማለፉ ብዙዎች አፍቃሪዎቹንና አድናቂዎቹን አሳዝኗል። ለማመንም እንዳዳገታቸው ይናገራሉ። በአዲስ አበባ የቅርጫት ኳስ ተጫዋችና አሰልጣኝ የሆነችው ሄዋን ተስፋዬ አንዲቱ ነች። በስቴዲየም ልምምዷ ላይ ሳለች ለጥቂት ደቂቃ ወጣ ብላ በስልክ አናግራኛለች። ትሬኒንግ ላይ አዲስ አበባ ሻምፒዮና ውድድር ደብረ ዘይት ሄደን ለመጫወት ዝግጅት ላይ ነው። ያለ ነው ኮች ኤንድ ፕሌየር ነኝ። ጫወቻ አለሽም ታሰለጥኛለሽ፣ ጫወታለሁ። በምክትል ኮች ማለት ነው። ለእኛ ሞዴላችን ነው። እሱን እያየ የሚያደግ ነው። ዜናውን እንኳን የሰማሁት አጋጣሚ አንድ ከአሜሪካን የመጣ ልጅ ያው ቅርጫኳስ ኳስ እንደምጫወት ስለሚያውቅ ዛሬ ነገረኝ። እውነቱንም አልመሰለኝም፣ አላመንኩም። ጎግል ጉግል አድርጌ ነው ያየሁት። ለእኔ ብቻ ሳይሆን መላው ስፖርት ቤተሰቡ ሆነ ስለ ሀገር ቅርጫኳስ ኳስ ተጫዋቾች በአጠቃላይ አብዛኞቻችን የኮቢ ትውልድ ነን እና ኮቢ በጣም ነው የምንወደው። ከባድ ሐዘን ነው። አብሶ እኔ ደግሞ ያው ይታወቃለሁ ብዙ ሰው እየደወለ እኔን የሚያጽናና የሚገርምሽ፣ በስገኙ አጋጣሚ ሁሉ ኢንተርቪው ስደረግ ስለ ኮቢ ነው ማውራው ስልኮችን ላይ ኮቢ ያሉት፣ የቤቴ ግርግዳ ላይ ኮቢ ያለው። ትልቁ ሐዘኔ ኮቢ ሲጫወት ለማየት ዛ አለመገኘቴ ልክ ባስኬት አቁሜ ያለው ብሎ ሲል የመጀመሪያው ከባዱ ሐዘኔ እሱ ነበር ከዛ በኋላ ግን ሄጄ እሱን ማግኘት ለኔ ተስፋ ነው ብዬ ነበር እና የዛሬ አመት ሜዳ ላይ ልታመት አገኘዋለሁ ብዬ በጣም ተስፋ ነበረኝ እና አክሊክ ነክሽን የሚል ድርጅት ኮርስ ሰጥቶን እዛ አሜሪካ ሄዴ ለማውሰት ትልቁ ህልሜ ኮዲን ማግኘት ነበር ከኮርስ ባሻገር ማለት ነው። እንደ ድል ሙ ቪዛ ስላልሰጡኝ አልመጣሁ። ሁላችን እንወደዋለን። ሁም ፌስቡክ እንትናችንም በሱ ፕሮፋይል እናደረግ ነው። አብዛኛው የቅልጣት ፋክቶ ቤተሰብ አቂጣም ኢትዮጵያ ውስጥ ያለን የልጅ ቅርጫት ኳስ ማለት ነው። እንደሌላ ስፖርት አይደለንም። ሁላችንም የሆነ አንድ የራሳችን የሆነ አካል ፋሚሊ እንደሞተ ነው። በቃ እየተነጋገርን ያለ ነው፣ ሀዘናችንን እየገለጽን ያለ ነው እና አሁን ደግሞ ሻማ ማብራት ልናዘጋጅለት ነው። አደጋው በደረሰበት እለት እሁድ ማታ በስቴፕል ሴንተር አስቀድሞ የተዘጋጀ በሙዚቃ ለላቁ በየአመቱ ሽልማት የሚሰጥበት የግራሚ ሽልማት ምሽት ነበር። ዝግጅቱን የመራችው አሊሻ ኬስ ዛሬ እጅግ በጣም የከበደ ሀዘኑ ጦኗል። ዛሬ ሎስ አንጀለስ፣ አሜሪካ፣ መላው ዓለም ጀግናቸውን ተነጥቀዋል። ኮቢ የገነባው ቤት ውስጥ ነው ያለነው በማለት ነበር የግራሚ ሽልማት ፕሮግራሟን የከፈተችው። And we're literally standing here heartbroken in the house that Kobe Bryant built.